መቀለ ከተማ ላይ የተካሄደውን የሐኪሞች መሰባሰብ ደግሞ ዓለም ፍስሐ ተከታትሎታል። የትግራይ የሕክምና ባለሙያዎች ዛሬ ከፌዴራልና የክልል ርዕሰ መስተዳድር ተወያይተዋል። ከዛሬ በፊት ለዶክተሮች ትምህርት ተከልክሎ የነበረ ግድ ተነስተዋል። ለዚህም ይቅርታ እንጠይቃለን ሲሉ የፌዴራል ጤና ጥበቃ ሚኒስትር ዴኤታ ወይዘሮ ሳህረላ አብደላሂ ገልጸዋል። በውይይቱ በጣም በርከት ያሉ ለፌዴራል ጤና ጥበቃ ለክልል መስተዳድርና ለክልል ጤና ጥበቃ ቢሮ የሚመለከቱ ጥያቄዎች ተነስተዋል። ወይዘሮ ሳህረላ አብደላሂ ትምህርትን አስመልክቶ ለተነሳው ጥያቄ ማብራሪያ ሰጥተዋል። ምናልባት ከዚህ ቀደም ተሰጥቶ ከዚህ በኋላ መማር አትችሉም ወይም ትምህርታችሁ እዚህ ጋር ያበቃል የሚለው ኮሜንት በጤና ሚኒስቴር ስር ያው ቀደም ብሎ የነበረ ነገር ሊኖር ይችላል ግን ተፈጥሮም ከነበረም ለባለፈውም ቢሆን አሁን ያለው ሲስተም ማስተካከል ስላለበት ድጋሚ ቅርታ መጠየቅ እንፈልጋለን። ግን በተለይ ከካሪኩለም ጋር ተያይዞ ስኮፕ ኦፍ ፕራክቲሱ መለየት አለበት የሚለውንም አጠቃላይ ከፕሮፌሽናል አሶሲሽኖች ጋር እየተነጋገርን እንገኛለን ማለት ነው። ስለዚህ እሱም እየተፈታ የሚሄድ ነው ማለት ነው። በሕክምና ባለሙያዎች ከተነሱት ጥያቄዎች አንዱ ከንግድ ፍቃድ አሰጣጥና አዲስና ነባር ተመራቂ ባለሙያዎችን የሚመለከት ነው። ላይሰንስ ስንሰጥ እንግዲህ የጂፒ ምደባ አቁመናል በዚህ አጋጣሚ መደባን ስናቆም ግን ላይሰንሳቸውን ባለበት አክሰስ በሚያገኙበት አካባቢ ሁሉ ላይሰንሳቸውን እንዲወስዱ የማድረጉ ስራ ነው። እሱም ምናልባት በአተገባበር ላይ ክፍተት ካለ ተመልሰን እኛ የምናየው ይሆናል ማለት ነው። ከዚህ ቀደም ተመርቀው ለነበሩትም አዲስ ለሚመረቁትም ጎን ለጎን አያይዘን ላይሰንስ እየሰጠንበት እንገኛለን ማለት ነው። ምናልባት ባለፉት አንድ ወር አካባቢ እንግዲህ ወደ አራት መቶ አካባቢ የሚሆኑ የጀነራል ፕራክቲሽነር የተመረቁ ዶክተሮች ነበሩ እነሱም በመደባ አማካኝነት እንግዲህ ምደባ ሲያገኙ፣ አሁን ባለኝ መረጃ ግን ሁሉም የባለፈው ተመርቀው የነበሩት የጤና ባለሙያዎች ወደ ስራ እንደገቡ ነው የማውቀው። የፌዴራልና የክልል ጤና ቢሮ ያላችሁ ግንኙነትና የድጋፍ አሰጣጥ ስርዓት ምን ይመስላል ተብለው ወይዘሮ ሳረላ ሲመልሱ እንዲህ ብለዋል። ዶክተር ሀጎስም እዚህ ያለ በየጊዜው በየሎተሩ እንገናኛለን። ስንገናኝም አንዱ እንግዲህ ስፔሲፊክ ጋፕን ለይቶ ድጋፍ የማድረግ ነው። በዛም መልኩ በሁሉም አካባቢ እንግዲህ አጥጋቢ ድጋፍ እየተደረገ ነው ማለት የሚል ግምገማኛም የለንም። ነገር ግን ሰፖርት የመደራረጉ የመናበቡ ነገር አለ። ግን አሁንም ጋፕ ካለ ግን እየተደጋገፍን የምንሄድበት እና ባለንም የግንኙነት አግባብም እየሰራንበት ስለሆነ ሙሉ ለሙሉ ግን ፌዴራል መንግስት ክልሉም መንግስት እየደገፈ እንዳልሆነ ግን ተብሎ ቅድም የተጠቀሰው ነገር ምና አንዱ እንደውም እየለየ ነው የነበረው ትልቁ ነገር፣ አብዛኛው አካባቢዎች ስንዘዋወር አንዱ ያገኘነው ክፍተት ግንባታዎች እንግዲህ በክልሎች ይገነባል። ግን ግንባታዎቹ ቀድሞ ባለማለቃቸው ምክንያት ሜዲካል ኢኩፕመንቶቹ መጥተው ይቀመጣሉ ከዛ ኮንቴነር ውስጥ እንግዲህ ለስድስት ወሩም ለአንድ ዓመትም ከዛም በላይ ይቀመጣሉ። በኋላ ኢፌክቲቭ ነሳቸውንም እንግዲህ ማየት ይቻላል ማለት ነው። ስለዚህ አንዱ ተነጋገር እንደ ጤና ሚኒስትርም አንዱ አክሽን የወሰድ ነው በተለይ ግንባታቸውን ሳይጨርሱ ወደዛው ፋሲሊቲ የተመደበላቸው ሜዲካል ኢኩፕመንትም ቢኖር ግንባታውን ለጨረሰው አካባቢ ግን ቅድሚያ እንዲሰጠው የሚል ተነጋግረናል። በዛም ነው እንግዲህ እየሄድንበት ያለ በተለይ ከሜዲካል ኢኩፕመንት ጋር ተያይዞ እንግዲህ ባለፈው ሁለት ሶስት ቀናት እንግዲህ ወደ ሶስት መቶ የሚሆኑ የአልትራሳውንድ እና ሀምሳ የሚሆኑ የኤክስሬ ማሽኖች በተለይ ዲጂታል ኤክስሬዎች ገብተዋል። እንደ ሀገር እንግዲህ ሰላሳ ፐርሰንቱን የፋርማሲውቲካል ሰፕላይ እንግዲህ ወደ ሀገር የሚያስገቡት የነበሩት በተለይ የፕራይቬት የመለንታስ አስመጪዎች ነበሩ። ነገር ግን አሁን ካለው የፎሬን ከረንሲና ፕራዮሪቲ ከመሰጠቱ አንጻር ጋር ግን ያለው እንደምታውቁት በተለይ እነዚህ የፕራይቬት የሕክምና ወይም ደግሞ የፋርማሲውቲካል አስመጪዎች እነሱም እንደሌላ ሌላ ወረፋ ይጠቅ። በመጨረሻ በአይደር ሆስፒታል የሚገኘው ስራ ያልጀመረ የጨረር መሳሪያ የሚመለከት በቀጣይ እናየዋለን ብለዋል። ኢሚዲየት ሬስፖንስ እንሰጣለን። ሌላው ከኢቦላ ጋር ተያይዞም የተባለውን ነው። እነሱንም እንግዲህ ተመልሰን ሬስፖንስ እንሰጥባቸዋለን። ከተሳታፊ የህክምና ባለሙያዎች ዶክተር አብርሃ ገሰ ውይይቱን አስመልክተው ያላቸውን አስተያየት እንዲህ ይገልጻሉ። ውይይቱ አሪፍ ነበር። አንደኛው እንትን ችግሮቹ በነቂስ ወጥቶ ላይኛው አመራር እንዲረዳ መደረገ ነው። ዋና የመሬት ላይ ያለው ችግር ማወቅ ለመፍትሄ ግማሽ መንገድ ተብሎ ስለሚታመን ይህንንም ከፍተኛ አመራር ዞ እንዲያውቁ መንገድ ስለከፈተ ካሁን በኋላ ለሚደረግ የመፍትሄ ሀሳቦች መነሻ ይሆናል ብዬ አስባለሁ። የባለሙያ ጥያቄ ተፈቷል ብዬ አላምንም። እስከ ሁለት ሺህ አምስት አመት ጀምሮ የወጣ መምሪያ ነው እስካሁን ይተገበር አልነበረም። አሁን ግን ይተገበራል ተብለዋል። ግን መነሻው ጥያቄ ይሄ አይደለም። የደሞዝ ጥያቄ ነበር፣ እሱ አልተነካም። ግል እንደነበረው ነው። ጥቅማጥቅም ነው ይሄ፣ የዲቲ ነው። በፌዴራልም በትክክል አልተመለሰም። እውነት ለመናገር ሲቪል ሰርቪስ ያወጣው ህግና የጤና ጥበቃ የሚሰጠው የዲቲ አከፋፈል ስርዓት ለየብቻ ነው። ለምሳሌ የሲቪል ሰርቪስ ሕግ ምን ይላል? ቅዳሜና ሁን ለሚሰራ በሰዓት ተካፍሎ ለጥፍ እንዲከፈለው ነው። እኛ እንደዛ አይደለም። በሀገር ደረጃ ማለት ነው። እኛ እያልን ያለ ነው ሲቪል ሰርቪስ ያወጣው ሕግ በተግባር ላይ ይዋል። ሚስተር ሸዊት ሀዲሽም ያላት አስተያየት እንደሚከተለው ትናገራለች። የጤና ባለሙያዎች ጥያቄዎች በተደጋጋሚ የሚነሱ ጥያቄዎች ናቸው። ማለት አዲስ ጥያቄ አልተነሳም። ዛሬ በውይይቱ ግን የተሰጡን ምላሾች የዛሬው የተለየ ነበረ። ለምሳሌ እንደ ድሮ አሰራር ነው የሚሰራው ተብሏል።